በአዲስ ጥቃት ሳቢያ ቆቦ ላይ ተፈናቃይ ሰፍሯል። በህወሓት አዲስ ጥቃት ሳቢያ ከዋጃና ካላማጣ አካባቢ ተፈናቅለው ሰሜን ወሎ ቆቦ ከተማ የተጠለሉ የከበደ የምግብና የአልባሳት እጥረት እንዳለባቸው አስታውቀዋል። በጥቃቱ ሳቢያ ከ12000 በላይ ተፈናቃይ ቆቦ መስፈሩን የዋጃ ጥሙጋ ቀበሌ ዋና አስተዳዳሪ አመልክተዋል። ህወሓት ከትላንት ወዲያ ባወጣው አውጥቶታል በተባለ መግለጫ በአፋር ክልል ፕሬዝዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ሲል በጠራው ኃይል ላይ ግን ጥቃት መክፈቱን አሳውቆ ነበር። ታጣቂዎቹ በዋጃ በጥሙጋና በአላማጣ አካባቢዎች ካደረሱት ከተባለው ጥቃት ዙሪያ ግን ህወሓት እስካሁን ይፋ ያደረገው ነገር የለም። መስናራጌ ተከታትሎታል ከላሊበላ መጥተው ዋጃ ጥሙጋ ገጠር ቀበሌ ውስጥ ይኖሩ የነበሩት ማረጉ ለጋሱ በሰው ቤት ሰራተኝነት አገልገል ጀምሮ ያፈሩትን ሀብትና ንብረት የህዋት ኃይሎች ባለፈው ጥቅምት ስምንት እንደዘረፉባቸውና ና የሰሩትንም ቤት እንዳቃጠሉባቸው ተናግረዋል። በራሴ ጥረት ብዙ ንብረቶች ደርሼ ነበር። ትዳርም አለኝ፣ ሶስት ልጆች አባት ነኝ እና ጁንታዎች አሁን ሲመጡ ማለት ነው፣ የገና በማግስቱ በሰላሳ እንደመጡ ቀጥታ ከኔ ቤት ነው የመጡት። እኔም ልጆችንና ባለቤቴን ይዤ ወጣሁኝ። ቀጥታ ገቡ ቤት። መጀመሪያ እንደገቡ ያለውን ንብረት ነው ጭነው የሄዱት። ምንም ነገር የቀረ ነገር የለም። የልብስ ስፌት መኪናዎች ነበሩ። የቤት ንብረት ምንም ነገር የለም። ያንን ጭነው ከሄዱ በኋላ ነው እንደገና ደግሞ ቤቱንም እንዳይተርፍ አድርገው ማለት ነው ቤንዚን ተከፍክፎ ቤቱን አቃጠሉት። ተፈናቅለው በመምጣት ላይ ሳሉ አደጋ አጋጥሟቸው እንደነበር የገለጹት አቶ ማረጉ ወደ መጠለያ ከመጡም በኋላ ያለው ህይወት ፈታኝ እንደሆነ ጠቅሰዋል። ጥይት እየተተኮሰ መንገድ ላይ ስንመጣ የሆኑ የወደቁ ሬሳዎች ነበሩ። ባለቤቴ እነሱን ስታይ ነገጠች እና ጎረቤቶቻችን ናቸው። ወደቀች፣ ከዛ ጡቷን ድንጋይ ጎስሟት። የሚገርም ደሴ ሆስፒታል ወስጄ ነው ያሳከሙት። ከሚሌ አንድ በመኖር አንድ ጓደኛ የነበር የተወሰነ ባክ ብዬ ብር እዛ ላከልኝ። አዲስ አበባ ደግሞ አንድ ጓደኛ እንዲሁ ትንሽ ብር ላኩልኝ። የእኔ ወድሞ ማለት ነው ጓደኞች እሷን ያሳከምሁት ነው። እሷም ገና በሽተኛ ናት። ተጨማሪ ካምፕ ላይ መኖር ማለት ብዙ የለመዱ ልጆች በጣም ያሳዝናል። ምክንያቱም እኔ ከእነሱን ላለማየትም ስል እወጣለሁ። ከባድ ነው። አማራ ደሳለኝ የተባሉ ሌላው አስተያየት ሰጪ ከስምንት ወራት መፈናቀል በኋላ የህወሓት ኃይሎች ከአፋርና አማራ አካባቢዎች እንዲወጡ መደረጉን ተከትሎ ቤታቸውና ቤተሰቦቻቸው ወደሚገኙበት ዋጃ ቢመለሱም ከቀናት ቆይታ በኋላ ለዳግም መፈናቀል ተዳርገው ቆቦ ከተማ በመጠለያ ለመቀመጥ መገደዳቸውን ተናግረዋል። ከዚህ በፊት ያው እንደሚታወቀው እኛን ለብዙ ዓመት ነበር ያፈናቀሉን። ከዚ በኋላ ስምንት ወሩ ነበር መልሶም ብዙ መከር ደረሰብን። ሄድን እስከ ደብረ ብርሃን ከአዲስ አበባ ተመልሰን በዞ ብልም ነበር ከዛ ነጻ ከተነሳ ነፃ በኋላ ገባን። የመንግስት ሚዲያዎች ገቡ ዘገቡት። ስሜታችንን እንገልጽ እንላለው። ለመንግስት ድጋፍ በማድረግ ማለት ነው። ከዛ በፋፋ ሀያ ዘጠኝ ልደት ለተከበረ ሌሊቱን እነሱ ተመልሰው ገቡ የህወሓት ቡድኖች ማለት ነው። እንዳለ ህዝቡም፣ ህጻናትም፣ ሁላችንም ተሰደን ወደዚህ ወደ ቆቦ መጣን። ብዙ ህጻናቶች አሉ እናቶች አሉ። እዚህ ራያ ቆቦ ነው የምንኖረው። በተለይ ዛ አካባቢ ወደዚህ የመጣውን አካል የአማራ አማራውን ቤት እየለዩ እየዘረፉ እየጫኑ ነው እና ህዝቡ ስቃይ ላይ ነው ያለው። እንደ መንግስት ያው መጀመሪያ ሲገባ ልክ እንዳደረገው የሚዲያ ሽፋን ሁሉ ብዙም አልሰጠም። ይህም ህዝቡ በከባድ ሁኔታ ነው ያለው እ ያለው ህዝብ ተቸግሮ ነው ያለው። ቀጥለዋል ለይተው ንብረቶች ወስደዋል። እያጠሩ ማለት ነው። ምንም አሁን የታጣቂውን የምን የምንም የራሳቸው እንትን ሊኖራቸው ይችላል። አሁን ሲቪሉ ማህበረሰብ ነው እያስተቃዩት ያሉት። የዋጃ ጥሙጋ ቀበሌ አስተዳዳሪ የሆኑት የአሬድ አድማሴ የህወሓት ኃይሎች ከታህሳስ ወር መጨረሻ ጀምሮ ወደ አካባቢው ሰርገው መግባታቸውን ተከትሎ ከአስራ ሁለት ሺህ በላይ ህዝብ መፈናቀሉን ጠቁመዋል። የተፈናቀለው ህዝብም ከዋጃ አስራ ሰባት ኪሎ ሜትር ርቃ በምትገኘው ቆቦ ከተማ በሁለት መጠለያ ጣቢያዎች ላይ መስፈሩን ጠቅሰዋል። ማህበረሰቡ መከላከያ ወደ ቦታው በገባ ጊዜ ከፍተኛ ድጋፍ እያደረገና የጁንታውን ኃይል የማይደግፍ የሚጠላ የነበረ በመሆኑ ጁንታው ሾልኮ ወደ አካባቢው ሲገባ ከፍተኛ የሆነ ጭፍጨፋ ይደርስብኛል የሚል ስጋት ስለነበረው አሁን ባለበት ሁኔታ ጁንታው ቡድን አካባቢው ላይ ንብረት እየዘረፈ ሕይወት እያጠፋ፣ እየደበደበ፣ እያሰረ ነው ያለው በአሁኑ ሰዓት። ስለዚህ ማህበረሰቡ ተመልሶ ወደ ቆቦ ከተማ በመጠለያ ውስጥ የገባበት ሁኔታ ነው ያለ ቆቦ ሁለት ካምፕ ውስጥ ነው ያለው። አንዱ ድንጋይ ቁልል የሚባል ትምህርት ቤት ውስጥ የራያ አለማጣ ህዝብ እዛ አካባቢ ነው ያለው። የአለማጣ ከተማ ደግሞ በቆቦ ፖሊስ ጣቢያ ጀርባ አካባቢ አንድ ካምፕ ተዘጋጅቶለት እዛ አካባቢ ነው ያለው። የምግብ የአልባሳት እና መሰል ድጋፎችን በምን መልኩ ነው የሚያገኘው? እስካሁን ምንም አይነት የተደረገለት ድጋፍ የለም። በእርግጥ ከአካባቢው ከቆቦ ከተማ ማህበረሰብ የምግብ እና አንዳንድ በጎ አድራጊዎች የመጠለያ ቤታቸው አካባቢ ድጋፍ የማድረግ ነገሮች አሉ። ማህበረሰቡ የመደገፍ ፍላጎቱና እየደገፈ ያለበት ሁኔታ የተሻለ ነው። አንዳንድ ደግሞ በጎ አድራጊ ድርጅቶች የተወሰኑ አልባሳትና ዱቄት ድጋፍ ለማድረግ ተሞክረዋል። በጎ አድራጊዎችም እንዲሁ ድጋፍ ለማድረግ ሞክረዋል። ከዚህ ውጭ የረባ ነገር እና ማህበረሰቡን ሊያግዝ በሚችል መንገድ የተደረገ ድጋፍ እስካሁን የለም። የቀረበ ነገር የህዋት ኃይሎች በአካባቢው ተደጋጋሚ ጥቃት በመሰንዘራቸው ህዝቡ ለሞት ለአካል ጉዳትና ስደት እየተዳረገ ነው የሚሉት አስተዳዳሪው መንግስት ህልውናውን ከሚገዳደሩት ኃይሎች ሊታደገው ይገባል ሲሉ ጥሪ አስተላልፈዋል። የአካባቢው ማህበረሰብ በብዙ መንገድ እየተንገላታ እየተጎዳ ያለ ማህበረሰብ ነው። ከዚህ በፊት ኦልሞስት ለስድስት ወር አካባቢ የተፈናቀለ ማህበረሰብ ነው። በተለያየ መንገድ የስነ ልቦና ኢኮኖሚ የተለያዩ የአካል የሞት ችግሮች ደርሰውበታል። ያ ሰላም ተመለሰልኝ ብሎ ደግሞ ወደ አካባቢው ተመልሶ እየኖረ የነበረ ማህበረሰብ ነው። እንደገና መከላከያ በአካባቢው በመግባቱና ልዩ ኃይል የአማራ ልዩ ኃይል በአካባቢው በመግባቱ ተደስቶ የተለያዩ ድጋፎች እያደረገ የነበረ ማህበረሰብ ነው። ይህን በማድረጉ ምክንያት ደግሞ ውሃ ተርጎገቦች ገቦች በአካባቢው ገብተው አሁን ድጋሚ አፈናቅለውት በከፍተኛ ችግር ውስጥ ያለ ማህበረሰብ ነው። ህወሓት ከትናንት ወዲያ ወጣው በተባለው መግለጫ በአፋር ክልል ፕሬዚደንት ልዩ ፖሊስ ና የኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን ሲያምን በዋጃ ጥሙጋና አላማጣ አካባቢዎች ኃይሎቹ አደረሱት ስለተባለው ጥቃት ግን እስካሁን በይፋ ያለው ነገር የለም። የአሜሪካ ድምፅ በዚህና ከዚህ ቀደም በመሰል ጉዳዮች ላይ አስተያየታቸውን ለማግኘት ለክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር ያቀረበው ተደጋጋሚ ሙከራ አልተሳካለትም። ይሁን እንጂ ዳይሬክተሩ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት አሸባሪ ሲሉ የጠሩት ጣዖት የሕዋት ቡድን በማይ ጸብሪ አደርቃይ ቆቦ ኮረምና አላማጣ በየቀኑ በሚሰነዝረው ወታደራዊ ጥቃት ንጹሐን እየሞቱና እየተሰቃዩ መሆናቸውን ገልጸዋል። ራያ አላማጣ በኢህአዴግ አስተዳደር ወቅት ለ27 ዓመታት በትግራይ ክልል ስር እንደነበር ያስታወሱት የዋጃው ነዋሪ አስተያየት ሰጪ የአካባቢው ማህበረሰብ ወደ አማራ ክልል ለመካለል ተደጋጋሚ ጥያቄና ሰላማዊ ትግል ሲያደርግ ቆይቶ በዶክተር አብይና ባልደረቦቻቸው የተመራው ለውጥ ሲመጣ በሰሜን ወሎ ተወዳዳሪ ስር መቆየቱን ጠቁመዋል። ከራያ ዓላማጣ ማንነት ጋር ተያይዞ ሦስት አቋሞች ሲንጸባረቁ መቆየታቸውን የአሜሪካ ድምፅ የአካባቢውን ነዋሪዎችና የመብት ተሟጋቾችን ከዓመታት በፊት አናግሮ መዘገቡ ይታወሳል። በወቅቱ እንደተዘገበው በግዳጅ ከትግራይ ጋር እንድንካለል ተደረግን እንጂ አማራዎች ነን፣ እናም ከአማራ ክልል ጋር ተቀላቅለን መኖር እንፈልጋለን የሚሉ በአንድ በኩል ሲኖሩ፣ ትግራይም አማራም ሳንሆን በራሳችን የቆምን የራያ ማንነት ያለን ሰዎች ነን የሚል አቋም የሚያ ያራምዱ በሌላ በኩል አሉ። በሦስተኛነት ደግሞ እንደ ሌላው የትግራይ አካባቢ እኩል ባንለማም ትግራዮችንን የሚል መልከታ የሚያንጸባርቁ መኖራቸውን ጠቅሶ ጣቢያው ዘግቦ ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ